ሰላም ለእናንተ ይሁን። ሰኔ 14 2013 ዓ ምት ጋቢና ቪኦኤ ጀምረ ዛሬ ኢትዮጵያውያን ድምፅ ሲሰጡ ውለዋል። የነበረውን የምርጫ ድባብ ከደቂቃዎች በኋላ በተለያዩ የሀገሪቱ ክፍል ካሉ ዘጋቢዎቻችን እንሰማለን። በጨለማ ውስጥ ሆነ ስለ ምርጫ የምናወራበትና ና የምናስብበት ጊዜ አይደለም። አሁን ብዙም ጉዳያችን ብለን ስራ የቅንጦት ሆኖ ስለሚሰማን ማለት ነው ለእኛ ምርጫ ማለት አሁን የቅንጦት ጉዳይ ነው። በሌላ ዘገባ ደግሞ ምርጫ በማይካሄድባቸው ስፍራዎች ያሉ ኢትዮጵያውያንን አስተያየትም በምሽቱ አካተናል። ቀደም ብለን የሰማናቸው የመቀሌ ከተማ ነዋሪን ጨምሮ ሁሉም ሊፈተሽ ነው። ማንም ይፈተሽ፣ ገዢው ፓርቲ፣ ተቀናቃኝ ፓርቲ፣ ሁሉም እና ሪጂናል የክልል ፓርቲ ሁሉም ሊፈተሽ ማለት በኢትዮጵያ ዓይን በኢትዮጵያ ሕዝብ ዓይን መነጽር ሊመዘኑ ነው። ፍሬውና ምኑ ሊለይ ሊታይ ነው። አሁን ደግሞ የሰማናቸው የፖለቲካ ሳይንስና የዓለም አቀፍ ግንኙነቶች መምር የሆኑትን ዶክተር ብሩክ ኃይሉን ነው። ይህ ምርጫ ለኢትዮጵያን ባለው ፋይዳ ላይ ሐሳባቸውን ያጋሩናል። መሰናዶውን ሀብታሙ ስዩም እመራለሁ፣ ኤልያስ አስማረ ደግሞ የድምፅ ምህንድስናውን ያከናውናል። አስቀድመን አጫጭር የዓለም ዜናዎችን እንሰማለን። ስመኝ ሸቆየ። አመሰግናለሁ ሀብታሙ። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬሽ በዛሬው ዕለት በኢትዮጵያ የሚካሄደው ምርጫ ሰላማዊ እንዲሆን መልእክት አስተላልፈዋል። መራጮች ሁሉ ድምጻቸውን በነጻነትና በሰላማዊ ሁኔታ መስጠት መቻላቸውን የኢትዮጵያ ባለስልጣናት የፖለቲካ መሪዎችና ደጋፊዎቻቸው እንዲያረጋግጡ የኢትዮጵያ ፌዴራላዊ ዲሞክራሲያዊት ሪፐብሊክ ሰኔ 14 ከምታካሄደው ምርጫ በፊት አሳስባለሁ ሲሉ ነው የመንግስታት ድርጅት ዋና ጸሐፊ የሆኑት አንቶኒ አንቶኒዮ ጉተሬሽ ጥሪ ያሰሙት ምርጫው የሚካሄደው ፈታኝ በሆኑ የፖለቲካ የጸጥታና የደህንነት ሁኔታዎች ውስጥ መሆኑን ዋና ጸሐፊው መጠቆማቸውንም ቃል አቀባይ ቢሯቸው ያወጣው መግለጫ አመልክቷል። በጉዳይ ውስጥ ያሉ ወገኖች ሁሉ ከሁከትና ሁከትን ከማነሳሳት አድራጎቶች እንዲቆጠቡ ዋና ጸሐፊው ጥሪ ማስተላለፋቸውን መግለጫው ተናግሮ ምርጫው ውስጥ ያሉ መሪዎችና ተሳታፊዎች ሁሉ ማህበራዊ አብሮነትን እንዲያራምዱና የጥላቻ ንግግሮችን እንዲያስወግዱ እንደሚያበረታቱም ገልጿል። ከምርጫው ጋር የተያያዙ ማንኛቸውም ውዝግቦች በንግግርና በተደነገጉት የሕግ መስመሮች ብቻ እንዲፈቱም ዋና ጸሐፊ አንቶኒዮ ጉተርሽ በአጽንኦት ጠይቀዋል። የአምስት ተጨማሪ ምርጫ ክልሎች ድምጽ መስጫ ጊዜ ተላለፈ። በዛሬው ዕለት ተጨማሪ አምስት የምርጫ ክልሎች ውስጥ ድምጽ እንደማይሰጥ የኢትዮጵያ ብሔራዊ ምርጫ ቦርድ ያስታወቀው ትላንት ሲሆን ድምጽ የማይሰጥባቸው አምስቱ ተጨማሪ የምርጫ ክልሎች በአማራና በኦሮሚያ ክልል የሚገኙ መሆናቸውን ቦርዱ አመልክቷል። በእነዚህ ክልሎች ድምጽ የማይሰጥበትን ምክንያት የቦርዱ ኮሚኒኬሽንስ አማካሪ ሶሊያና ሽመልስ ትላንት ለጋዜጠኞች ያስረዱ ሲሆን በ ሶስቱ ሰማያዊ ሳጥኖች በሕገወጥ መንገድ በመከፈታቸው በአንዱ የአስፈጻሚዎች እጥረት በመኖሩና በሌላኛው ደግሞ የግል እጩ ቅሬታ በማቅረባቸው መሆኑን አስታውቀዋል። የአፍሪካ ህብረት ታዛቢዎች የዛሬውን ምርጫ ለመታዘብ ተሰማርተዋል። የምስራቅ አፍሪካ ተጠባባቂ ኃይል ስድስተኛውን ጠቅላላ ምርጫ የሚታዘቡ ሀያ ስምንት ታዛቢዎችን ወደ ተለያዩ የኢትዮጵያ አካባቢዎች እንደሚያሰማራ ከትላንት በስቲያ በሰጠው መግለጫ አስታውቋል። የተጠባባቂ ኃይሉ የምርጫ ታዛቢ ተልዕኮ ኃላፊ አምባሳደር አብዱላሂ ምርጫው የሚካሄደው በፈታኝ ወቅት መሆኑን ጠቁመው የተቋሙ አላማ በአባል ሀገሮች ውስጥ የተረጋጋ ሁኔታ እንዲኖር ለማስቻል ተአማኒ ምርጫ እንዲካሄድ ማገዝ ነው ብለዋል። ለቪኦኤ አስተያየታቸውን የሰጡት የታዛቢ ቡድኑ መሪ እስካሁን ባገኙት መረጃ መሰረት ምርጫው ሰላማዊ ሆኖ እንደሚጠናቀቅ ያላቸውን እምነት ገልጸዋል። አድማጮች የዚህ ዜና ዝርዝር በምሽቱ የቪኦኤ መሰናዶ ይቀርባል። በታንዛኒያ ሶስተኛ ዙር የኮሮና ቫይረስ ወረርሽኝ ሊከሰት እንደሚችል የታንዛኒያ ባለስልጣናት እያስጠነቀቁ ነው። ባለስልጣናቱ ይህን ያሉት ታንዛኒያ ዓለም አቀፉን የኮቪድ-19 ክትባት የሚያከፋፍለው የኮቫክስ አባል ለመሆን ፍላጎቷን ከገለጸች ከቀናት በኋላ ነው። ማስጠንቀቂያውን ተከትሎ መንግስት ህብረተሰቡ አስፈላጊውን ጥንቃቄ እንዲወስድና የፊት መሸፈኛ ጭንብል እንዲጠቀምም አስጠንቅቀዋል። በተለይ ከዩጋንዳ ጋር ድንበር በሚዋሰኑበት አካባቢ በቫይረሱ የተጠቁ ሰዎች ቁጥር እየጨመረ እንደሆነ የተገለጸ ሲሆን ይህም በሽታው ሀገሪቱን እንደገና ሊያጠቃት ይችላል ማለት ነው ሲሉ ቅዳሜ እለት ለጋዜጠኞች መግለጫ የሰጡት የሀገሪቱ የጤና ሚኒስቴር የበሽታ መከላከያ ዳይሬክተር ሊዮናርድ ሱቢ ተናግረዋል። አድማጮች ለሰዓቱ ያስኳቸው ዜናዎች ይህን ይመስላሉ። አዘጋጆች ያቀረብኩላችሁ ስመኝሽ የቆየነኝ ከቀሪዎቹ የጋቢና ፕሮግራሞች ጋር መልካም ቆይታ ስመኝሽ፣ ንአመሰግናለሁ ጋቢና ቪኦኤ ነው በማዳመጥ ላይ የምትገኙት። ወጣቶች ላይ ያተኮረ የአሜሪካ ድምፅ መርሃ ግብርም ነው ስለምታዳምጡ እናመሰግናለን። ከማህበራዊ መገናኛ ገጾቻችን በተጨማሪ 2022275379 ላይ አስተያየታችሁን በዋትሳፕ ላኩልን። ወደ ቀዳሚው ዘገባ እንሻገር። ኢትዮጵያ ለስድስተኛ ጊዜ ባደረገችው ሀገራዊ ምርጫ ላይ በሚሊዮኖች የሚቆጠሩ ዜጎች ሲመርጡ ውለዋል። የነበረውን የምርጫ ሂደትና አጠቃላይ ድባብ ለማወቅ በተለያዩ የኢትዮጵያ ክፍሎች ያሉ የአሜሪካ ድምፅ ዘጋቢዎችን ወደ ስቱዲዮ ከመግባታችን በፊት ደውየላቸው ነበር። በአማራ ክልል ባህር ዳር ከምትገኘው አስቴር ምስጋናው ጋር ባደረግኩት አጭር ቆይታ እንጀምር። ዛሬ ከጠዋቱ አስራ ሁለት ሰዓት ጀምሮ ነበረ መንቀሳቀስ የጀመርኩት እንግዲህ የባህር ዳር ከተማ መራጭ አንድ መቶ ሰላሳ ሰባት ሺህ በላይ ህዝብ ነው እንግዲህ ባህር ዳር ከተማ ምርጫ ክልል ላይ እየተመዘገበው በርካታ ነዋሪዎች በምርጫ ሲንቀሳቀሱ የነበሩት እንግዲህ አስራ ሁለት ሰዓት ቀደም ብዬ እንደነገርኩህ አስራ ሁለት ሰዓት አካባቢ ነው ተነስቼ ወደ ተለያዩ የምርጫ ጣቢያዎች የሄድኩት እና አንዳንዶቹ ላይ ያው የመዘግየት ነገር አይቻለሁ። ነዋሪዎቹ ሰልፍ ይዘው እየጠበቁ የነበሩበት ነበሩ። በአብዛኛዎቹ ላይ ነው ይሄንን የተመለከትኩት። እንደውም አንዴ አንድ የምርጫ ጣቢያ ላይ እስከ አንድ ሰዓት ድረስ የዘገየ የምርጫ ሂደት ነበረ። እና አስተባባሪዎቹም ሆነ ታዛቢዎቹ አስተያየት ለመስጠት ፈቃደኛ አልሆኑም። አንድ ቦታ ላይ ደግሞ አስተባባሪውንም ጠይቀው ነበረ፣ የትራንስፖርት ችግር ስለገጠመን ነው የዘገየው ብሎኛል። በተረፈ ወጣቱ፣ ትልልቁ ሰዎች፣ በተለይ ሴቶች በጣም በንቃት የተሳተፉበት ምርጫ ነው ያየሁት። እንደገና ደግሞ የባህር ዳር ከተማ አስተዳደር ምክትል ከንቲባ ተገኝተው ሲመርጡ አይቻለሁ። እንዲሁም ደግሞ የአማራ ብሔራዊ ንቅናቄ አብን የቀድሞ ሊቀመንበር የነበሩት ዶክተር ደሳለኝ ጫኔ እንዲህ ሲመርጡ በመረጡበት ጣቢያ ላይ ተገኝቼ ተመልክቻለሁ። ብዙ ሰዎች በንቃት ነው የሚሳተፉት። በተለይ ጠዋት ቁጥሩ ዝቅተኛ የሆነ መራጮች ነው የነበሩት። በኋላ ግን እየቆየ ቁጥሩ እየበዛ ሰልፉ ደግሞ እየረዘመ የነበረበት ሁኔታ ነው እንግዲህ። ከዚያ አውሬ በተመለከትኩባቸው ጣቢያዎች ላይ ቁሳቁስ እጥረት የለም። ጸጥታውም ቢሆን ምንም አይነት እስካሁን ድረስ የታየ የጸጥታ ችግር የለም። በከተማው አልፎ አልፎ አንዳንድ የጸጥታ አካላት ሲንቀሳቀሱ ይታያል። እንግዲህ በባህር ዳር ከተማ አንድ መቶ አርባ አራት የድምጽ መስጫ ጣቢያዎች አሉ። አንዳንዶችን እየተመለከትኩ ነው። ቱዋርቶች ችግር የለም። ከዚህ ውጭ የተወሰኑ መራጮችን፣ የምርጫ አስፈጻሚዎችን፣ እጩዎችን የማነጋገር እድል አግኝተች ከሆነ በአጠቃላይ በስካሁኑ የምርጫ ሂደት ላይ ምን አይነት አስተያየት አላቸው? አዎ፣ አነጋግሬያቸዋለሁ የምርጫ ታዛቢዎችን፣ የአንዳንድ አስፈጻሚዎችን እንዲሁም ደግሞ እነዚህ ትልልቅ ፓርቲ ሚወክለው የሚወዳደሩ ቀደም ብዬ እንደጠቀስኩት የአማራ ብሔራዊ ንቅናቄ አብን የቀድሞ ሊቀመንበር እና የባህርዳር ከተማ አስተዳደር ምክትል ተቀዳሚ ከንቲባ ዶክተር ደረሰኝ እንዲሁ አነጋግረናቸው ነበር። ምርጫው ላይ እንግዲህ ያላቸው ጥሩ ነገር ነው ያለው አስተያየታቸው። ዶክተር ደሳለኝ ጫኔ እንደውም ያሉት ምርጫው ሰላማዊ ነው፣ ደስ የሚል ድባብ ነው ያለው። እኛ ደግሞ ውጤቱ ውጤቱንም ደግሞ እስከ ደጋፊዎቻችን በጸጋ የምንቀበልን የሚል አስተያየት ነው የሰጡት። እና አብዛኛዎቹ ነዋሪዎቹም የሰጡት አስተያየት ተስፋ ይዤ የመጣ አይነት ነገር ነው። ይወክለኛል ይመራኛል የሚሉት መሪውን ለመምረት ተስፋ እንዳለበት ነው ተስፋ እንዳላቸው ነው የሚናገሩት። እንደሚያገኘኋቸው አንድ እናት ነበሩ እና ከሀዘን ላይ ተነስተው ነው መጣ ወደ ሰባ ዓመት የእድሜ ክልል ላይ የሚገኙ ትልቅ ሴት ናቸው። እና ሀዘን ላይ ተነስቼ ነው የመፍች የሚመርጠው ምክንያቱም በቃ ሞትን መንግስትን መምረጥ የሚያስችል ሁኔታ ስለሆነ በቃ መቅረት ብኝን ነው ሀዘን ትቼ የመጣውት ብለው ነው ይመልስ የሰጡኝ እና አብዛኛዎቹ በቃ ጥሩ ተስፋ የሚጠብቁበት ሀገሪቱ ተሻለ ሰላም ታገኛለች፣ በዚህ ምርጫ ብለው ነው እንደሚያስብ ገለጹልኝ። አስቴር ምስጋናው የአሜሪካ ድምፅ የባህር ዳርና ዙሪያው ወኪላችን፣ ለአሁኑ ለነበረን ቆይታ በእጅጉ አመሰግናለሁ። መልካም የስራ ቀን ይሁንልሽ። እኔም አመሰግናለሁ ሀብታዊ አድማጮቻችን እንግዲህ ቀደም ብለን ከባህር ዳር አስቴር ምስጋናው በዛ ያለውን የምርጫ ሂደት ድባብ አስቃኝተናለች። አሁን ደግሞ ወደ ደቡብ ኢትዮጵያ እናቅናለን። ዘጋቢያችን ዮናታን ዘብዴዎስ በዛ ይገኛል። የተለያዩ የምርጫ ጣቢያዎችን ከጠዋት ጀምሮ እንደተመለከተ እገምታለሁ። ዮናታን እንደምን ውለሃል? እንደምን ዋልክ ሀብታሙ የት አካባቢ ነው በአሁኑ ሰዓት የምትገኘው አንተ ባለህበት አካባቢ ያለው የምርጫ ሂደትና ድባብስ ምን ይመስላል እስቲ በአጭሩ ለአድማጮች ንገርልን አሁን ያለሁት በሐዋሳ ከተማ ነው እስኛ አሁን የሀገራዊና ክልላዊ ምርጫ ከማለዳው ጀምሮ እየዘገብን ለአድማጮቻችንና ለተመልካቾቻችን በተለያዩ መንገድ እያቀረብን ነው የምንገኘው ሐዋሳ ከተማ ነው ሀብታሙ ሐዋሳ ከተማ ደግሞ የሚገኙ በርካታ የምርጫ ጣቢያዎችን ከጠዋት ጀምሮ እየዞርኩ እየተመለከትኩ ነው የሚገኘው ምርጫ በሁሉም በከተማ በሚገኙ በሶስት መቶ ስምንቱም ምርጫ ጣቢያዎች እየተከናወነ መሆኑን ተመልክቻለሁ። እንግዲህ እንደምታውቀው ዮናታን ከያዝነው አመት መጀመሪያ ጀምሮ በተለያዩ የሀገሪቱ ክፍሎች ውጥረቶች ነበሩ፣ ተደጋጋሚ ግጭቶችም ተመዝግበዋል። በየሀቸው የምርጫ ጣቢያዎች ውስጥ ያለው አጠቃላይ ድባብ ምን ይመስላል? እኔ ያለሁት አሁን ሐዋሳ ከተማ ነው። ሐዋሳ ከተማ ደግሞ ባለፈው አመት የሲዳማ ምርጫ ወይም የውሳኔ ተካሄደበት ከተማ ነው ያን በሲዳማ ምርጫ ወቅት የነበረው አይነት ድባብ ነው ዛሬ የሚያስተዋልኩት። በወቅቱ ሰዎች በጉጉት ደስ ብሏቸው ምርጫ ሲያካሂዱ አይቻለኝ። ዛሬም አገራዊና ክልላዊ ምርጫ ሲያካሂዱ በጣም ደስ በሚል ስሜት ፈገግታቸው አይናቸው ላይ፣ ፊታቸው ላይ የተገለጠ ደስ በሚል ስሜት ነው የመረጡ የሚገኙት። የከተማውም ሰላምም በጣም የተረጋጋ ጠጥ ያለ ምንም ችግር የለበት። አሁን አንተ ያልከው የመረበሽ ሌላ ስሜት ውስጥ የመግባል ሁኔታ ያልተስተዋለበት። ነገር ግን በአገሪቱ የተለያዩ ቦታዎች ያሉ አለመረጋጋት፣ የሰላም እጦት፣ የዜጎች መፈናቀል እንዲሁም የኑሮ ውድነት አሁን ያለው የአኗኗር ዘይቤን ትንሽ መራጩን ትኩረቱን ሰብስቦ ኮንሰንትሬሽን፣ ምንድነው ሀሳቡን አንድ ላይ ሰሰብ አድርገው ለመንበት የተቸገረ አይነት ስሜት ማስተዋለን ሳልነግርህ አላልፍም። ለምን ብትል ከዚህ ቀደም ምርጫዎችን ዘግበን አይተን እናውቃለን። ያን የነበረው ስሜትና አሁን ያለው ትንሽ የተለያየ ይመስለኛል። እንግዲህ ዮናታን ከተወሰኑ መራጮች፣ የምርጫ አስፈጻሚዎች፣ እጩዎችም ጋር የመነጋገር እድል ያገኘ ይመስለኛል። በአጠቃላይ በምርጫው ሂደት ላይ ምን አስተያየት አላቸው? እገር መሀል የቪኦኤ ጋቢና ወጣቶችን ትኩረት ያደረገ ፕሮግራም እንደሆነ ይታወቃል። ማለዳ እንደውም ቀድም ያነጋገርኳቸው ሶስት ወጣቶች ነበሩ በአንድም ምርጫ ጣቢያ ላይ ሳይደርሱ እዛው አገኝቻቸዋለሁኝ አስራ አንድ ሰዓት ተኩል አካባቢ የመጀመሪያ ምርጫቸው እንድለም ነግረውኛል። ገና ልጅ ግር ናቸው ወጣቶች ናቸው። ምርጫ ለመምረት በመምጣታቸው እድሉን በማግኘታቸው ደስተኛ መሆናቸው ነግረውኛል። በምርጫ ቤት ላይም ጥሩ ትምህርት እንዳላቸው ነግረውኛል። ከዚህ እድል ባናገኝም ሲወርፋ ሲባል የሰማነውን እናቃለን። አሁን ግን እኛም እድል አገኝተን እዚህ ለመምረት መጠናል ብሎኛል። ሌሎችም የህብረተሰብ ክፍል በምርጫው ሂደት ላይ የተወሰኑ ቦታዎች ላይ የካርድ እጥረት እንደነበረ አንዳንድ ቦታ ደግሞ ጨለማ እድሜያቸው ጠና ያሉ ሰዎች ምልክት የሚያደርጉበት በተለይ በማልዶ የመጡ ሰዎች ጥር ቦታው ጨለማ ያለበት መብራት በደንብ የማይታይባቸው ቦታዎች የነበሩ ከነዛ ከነዛ ውጭ ምርጫው ሰላማዊ፣ በጣም የተረጋጋ እና ይሄ እነሱ በሚሉት መንገድ ነፃና ጣልቃ ገብነት የሌለበት እንደሆነ ነበረ የሐዋሳው ዘጋቢያችን ዮናታን ዘብዲዎስ ላደረስክን መረጃ በጣም አመሰግናለሁ መልካም የስራ ቀን ይሁንልን አድማጮቻችን፣ በማዳመጥ ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምፅ ራዲዮም የሚደመጥ መሰናዶ ነው። ዛሬ ኢትዮጵያ ለስድስተኛ ጊዜ ሀገራዊ ምርጫ እያከናወነች ትገኛለች። በተለያዩ የሀገሪቱ ክፍል የሚገኙ ዘጋቢዎች ደግሞ እነሱ ባሉበት ቦታ ያለውን የምርጫ ሂደት እየተከታተሉ እየነገሩን ይገኛሉ። አዲስ ቸኮል መስመር ላይ ይገኛል። የምስራቅ ኢትዮጵያ አሜሪካ ድምፅ ራዲዮ ዘጋቢ ነው። አዲስ እንደምን ውለሃል? እንደምናል ሀብታሙ። በአሁኑ ሰዓት የት ከተማ ነው የምትገኘው? አንተ ባለህበት አካባቢ ያለው የምርጫ ሂደት ድባበስ ምን ይመስላል? አመሰግናለሁ። እዚህ ምስራቅ ኢትዮጵያ ላይ ሀብታሙ እንደሰማኸው የሶማሌ ክልልና የአረሪ ክልል ምርጫዎች ወደ ታጉሚያን መተላለፋቸውን ተከትሎ ድሬዳዋ ላይ ብቻ ነው ምርጫ የሚካሄደው። ከዛ ውጪ ምስራቅ ኦሮሚያ፣ ምስራቅ ሀረርጌና ረስ ድሬዳዋ እዛ ብቻ ነው እየተካሄደ ያለው ፉክክር በተለ አስር ፓርቲዎች የተወዳደሩበት ያለ ፉክክር ያለው ድሬዳዋ ላይ ነው። እና በዛ የድሬዳዋ ምርጫ ነው የተከታተልኩ ያለው። ዛሬ መራጮችን የምርጫ አስፈጻሚዎችን ወይንም እጩዎችን ለማነጋገር እድሉን አግኝተህ ከሆነ በአጠቃላይ ስላለው ሂደት ምን አሉ? ምን ምን አይነት አስተያየቶችን ሰጡ? መልካም አሁን እዚህ ድሬዳዋ ላይ አንዳንድ ቦታዎች ላይ የመዘግየት ችግር ነበረ። ሰ ሰ የመዘግየት ችግር ነበረ። በዛ ረገድ የሚነሳ ቅሬት አለ። አንደኛው ነገር ምንድን ነው? የመራጮች ካርድ የሚላከው ከአዲስ አበባ ነው። ተከፍሶ ማደር የለበትም ዛሬ ጠዋት የሚከፈተው ሲከፈት አሁን ዜሮ ስ ከበሌ ማለትም የተጫቱ ከፊራ እና አምስተኛ ሲከፈት ሁለቱም የህዝብ ተወካዮች ካርዶ ሆኖ ተገኘ። የክልል ምክር ቤት ወረቀት መላክ ነበረበት። አስቸኳይ ተደውሎ ከአዲስ አበባ በአውሮፕላን ተልኮ ስሚመጣ የመጓዘት ነገር ነበረ። ከዚህ ባሻገር ደግሞ ስድስት የምርጫ ጣቢያዎች አምስት ምርጫ ጣቢያ እና አንድ ንጭ ጣቢያ ነው እነሱ ላይ ምርጫ ቦርድ አላቃቸውን ብለው ከዚህ በፊት በህገወት ነበር። ከአምስት ሺህ አምስት መቶ በላይ መራጮች የተመዘገቡባቸው ቦታዎች ናቸው። እነሱ ላይ የህዝቡ መንግስትን፣ ፖለቲካ ፓርቲዎችን ይመዝገቡልን የሚል ቅሬታ ነበራቸው። ምርጫ ቦርድ ወስኗል። የእነሱን ካርድ እንደዚህ ዛሬ ጠዋት ነው የመጣው። ማነኝነ አካባቢዎች ላይ የመዘጌቱ ሁኔታ ነበረ። ሌሎችም በቦታዎች ላይ በተዘዋወርክባቸው ሳቢያን አካባቢ እንደዚህ ከሰፊል ሰዓት ምናም ብዙ ቱሯት ሲወጣቸው ሁኔታለን እስካሁን ድረስ ባየሁትና ባነጋገርኩት እንደዚህ የመጓተቱ ነገር እንደ ችግር የሚታየው ከዛ ውጭ ያለው ነገር ግን ሁሉ ነገር በሰላም እየሄደ እንደሆነ ነው። ታዛቢዎችንም አናገር ያለው በርካታ መራጮችንም እንደዚ አናገር ያለው የመጓተቱ ነገር ብቻ ነው። አንዳንድ ቦታ ላይ የተመጣው በርካታ ቦታዎች ላይ በሰላም እየሄደ ነው። አንዳንድ ቦታዎች ላይ ግን በሰላም አልሄደም፣ ቶሎ አልተጀመረም የሚል ነገር ነው። ረጃጅም ሰልፎች ነበሩ። ታቢያን አካባቢ ጎሮ በጣም ረጃጅም ሰልፎች ነበሩ፣ ጠዋት ላይ በማይበጣት ከዚቱ ከመጀመሪያ በተያዘ ማለት ነው። በስተ መጨረሻ እንግዲህ ኢትዮጵያ የወጣቶች ሀገር ናት። ምስራቅ ኢትዮጵያም በርካታ ወጣቶች የሚኖሩበት የኢትዮጵያ ክፍል ነው እና ወጣቶች በዚህ ምርጫ ላይ እንዴት እየተሳተፉ ነው? ምን ያክል በብዛት ወጥተው ለመምረጥ ጥረት እያደረጉ ነው? በተሳትፎ ደረጃ ጥሩ ተሳትፎ አለ ነው ምለው። በግሌ በግሌት ስለመልኩ ከተሞች ለፍክክር መኖሩም የራሱ አስተዋጽኦ አለው። እና ወጣቶች ያናገርኳቸው ኳቸው ማለት ነው ለመጀመሪያ ጊዜ እድሜያቸው አሁን ደርሶ ለመጀመሪያ ጊዜ መረጡን ወጣቶችን እንደዚህ ያናገርኳቸው አሉ። እና ጥሩ ጥሩ ተነሳሽነት ነው ያለው የፉክክር መንፈሱ እንደዚህ በባላንጣነት የሚያሳይ እንደዚህ ጠብና ግልምጫን የሚፈጥር እሱ ሳይሆን የተረጋጋ የፉክክር መንፈስ ስለነበረ ሁሉም በጥሩ ሁኔታ እየተሳተፈ ነው ያለው። በጣም አካባቢዎች። እጅግ በጣም አመሰግናለሁ። የአሜሪካ ድምፅ የምስራቅ ኢትዮጵያ ዘጋቢ አዲስ ቸኮል፣ ላደረስከም መረጃ በአድማጮች ስም በእጅጉ አመሰግናለሁ። መልካም የስራ ቀን ይሁንልህ። አመሰግናለሁ። አብታምር ይህ በእንዲህ እንዳለ ዛሬ የተደረገው የኢትዮጵያ ሀገራዊ ምርጫ ከማይከናወንባቸው ስፍራዎች መካከል አንዱ የትግራይ ክልል ነው። በዚያ የሚገኙ ነዋሪዎች በሌላው የሀገሪቱ ክፍል ስለተደረገው ምርጫ ያላቸውን አስተያየት ሙልጌታ አጽብሃ ጠይቋቸዋል። በዛሬው ዕለት ምርጫ ካልተካሄደባቸው የኢትዮጵያ አካባቢዎች አንዱ የትግራይ ክልል ነው። ምርጫው አስመልክቶ አስተያየት ለማግኘት ለብዙ ሰዎች እየጠየቁ ሲሆን ብዙዎቹ ፍቃደኛ እንዳልሆኑና ፍላጎት እንደሌላቸው ገልጸውልኛል። አስተያየት የሰጡኝ አቶ አፈወርቂ ነጋሽ የተባሉ የከተማ ነዋሪ ግን በትግራይ ክልል ስለ ምርጫ ማውራት ቅንጦት ነው ብለዋል። እኛ የምንፈልገው በአሁኑ ጊዜ የጥይት ድምፅ የማንሰማበት የሰላም ንፋስ የሚነፍስበት ሁኔታ እንዲፈጠርልን ነው በማለት ነው የተናገሩት። እና ሌሎች ክልሎች ሶስት ክልል በኢትዮጵያ ውስጥ እንደማይደረግም ሰምተናል። ስለዚህ እኛ ብዙም ስሜት ላይሰጠን ይችላል። በግለሰብ ደረጃው የሳስበው በጦርነት ውስጥ ሆነን በችግር ውስጥ ሆነን በረሃብ ውስጥ ሆነን ብዙ ችግሮች ባሉበት ውስጥ ሆነን ነገሮች በተዘጉበት ውስጥ ሆነን በጨለማ ውስጥ ሆነን ስለ ምርጫ የምናወራበት እና የምናስብበት ጊዜ አይደለም አሁን። ብዙም ጉዳያችን ብለን የቅንጦት ሆኖ ስለሚሰማን ማለት ነው። ለእኛ ምርጫ ማለት አሁን የቅንጦት ጉዳይ ነው። ምክንያቱም የሚያስፈልጉን ብዙ ነገሮች እያሉ ስለ ምርጫ የምናስብበት ጊዜ አይደለም አሁን። አሁን የምናስብበት ጊዜ ከጦርነት ነፃ የሆነች ሰላም የሰፈነባት ከተማና ሰላም የሰፈነበት ክልል ነው። እንዲኖረን ና ሰላማዊ የሆነ ሌላው አስተያየት የሰጡኝ የአረና ለዲሞክራሲ ና ለሉዓላዊነት ፓርቲ የህዝብ ግንኙነት ኃላፊ አቶ አምዶም ገብረ ስላሴ ናቸው። መጀመሪያውም በኢትዮጵያ ምርጫ ሲራዘም የአንድነት መንግስት በመመስረት እንጂ ገዢ ፓርቲ ብቻ የሚመራው መንግስት ምርጫ ማዘጋጀት አይችልም የሚል አቋም ይዘን ነበር ብለዋል። ትላልቅ የፓርቲ መሪዎች በታሰሩበት በርካታ በሺዎች የሚቆጠሩ የፖለቲካ ፓርቲ አባላት በታሰሩበት ምርጫ ማካሄድ ማለት ብቻዬን ልወዳደርና ብቻዬን ልዝረፍ ማለት ነው እና ይሄ ጉዳይ ትክክል አይደለም ብለን እንደ መድረክም ገልጸ ነው ነበረ። በዚህ መሰረት እንደ የመድረክ አባላት የአረና አባላት በአዲስ አበባ ምርጫ ጣቢያዎች እንወዳደር ነበር። ባለፉት ሁለት ምርጫዎች አሁን ያልተወዳደርንበት ምክንያት አንዱ ይሄ ነው። ይሄ ምርጫ መምራት ያለበት ብልጽግና ሳይሆን መምራት ያለበት የአንድነት መንግስት ተቋቅሞ ተቋማትን ገለልተኛ ሆኖ መመራት አለበት የሚለው በትግራይ ክልል ጦርነት እያለ በእሳቸው አገላለጽ ወረራና የዘር ፍጅት እየተካሄደ እያለ በምርጫው መሳተፍ ወረራውን መደገፍ ነው ብለን ነው የምናምነው ብለዋል። በትግራይ እየተካሄደ ያለው ወረራ እየተፈጸመ ያለው የዘር ማጥፋት ወንጀል እየተካሄደ ምርጫ ማካሄድ ትክክል አይደለም ምክንያቱም ህዝብ በጅምላ የገደልክ ያፈናቀልክ፣ እየደፈርክ ምርጫ ያካሂዳለህ ማለት ቀልድ ነው። መጀመሪያ ሰላምና የተረጋጋ ነገር ማምጣት አለብህ። በትግራይ ብቻ ሳይሆን በቤንሻንጉልም በኦሮሚያም ያለው ሁኔታ ለምርጫ የሚመች አይደለም። በምርጫው የተሳተፉ ፓርቲዎችም ዓለም እየተናገረበት ስላለ የትግራይ ቀውስ በምርጫ ክርክር ይሁን በሌላ ጊዜ ሲያወግዙና ሲናገሩ አላየሁም። ስለዚህ ይህ አሳዛኝ ነው ብለዋል አቶ አምዶም ገብረስላሰ ለአሜሪካ ድምፅ ሙልጌታ አጽብሃ መቅለም በማዳመጥ ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምፅ ራዲዮም እየተደመጠ ይገኛል። ኢትዮጵያ ውስጥ ለስድስተኛው አጠቃላይ የሀገር አቀፍ ምርጫ የሚደረገው ዝግጅት ተጠናቀው ዛሬ ምርጫ ሳጥኖች በየምርጫ ጣቢያዎቹ ተከፍተው ሰዎችም ሲመርጡ ውለዋል። ነዋሪዎች ድምፅ በመስጠት ላይ ይገኛሉ። ባልደረባችን ስመኝሽ የቆየም በግሪንስቦሮ የሰሜን ካሮላይና ዩኒቨርሲቲ የፖለቲካ ሳይንስና ዓለም አቀፍ ግንኙነቶች ፕሮፌሰር የሆኑትን ዶክተር ብሩክ ኃይሉን አግኝታለች። ይህ ምርጫ ለኢትዮጵያን ምን ትርጉም ይኖረዋል? ስትልም ጠይቃቸዋለች። ዶክተር ብሩክ ይህንን መልሰዋል። ፕሮፌሰር ብሩክ ኃይሉ አቴንስ ኦሃዮ በሚገኘው ስክሪፕስ የኮሚኒኬሽንስ ኮሌጅ የጋዜጠኝነት መምህርም ናቸው። በኦሃዮ ዩኒቨርሲቲ ዓለም አቀፍ አመራር ማዕከል ዳይሬክተር ሆነውም አገልግለዋል። ኢትዮጵያን በተለያዩ ዓለም አቀፍ መድረኮችና ተልዕኮዎችም ወክለው ያገለገሉ ዲፕሎማትም ናቸው። ዛሬ በኢትዮጵያ የሚካሄደውን ስድስተኛው ሀገራዊ ምርጫ ታዲያ እንደ ማንኛውም ተራ ምርጫ አድርገው እንደማይቆጥሩት ይናገራሉ። ወዴት አቅጣጫ የምንወዳት ሀገራችን ትሄዳለች የሚለውን በጣም የሚወስን ነው። ይህንን ምርጫ በሚገባ በሰላም በጤና ከተሻገረች ሀገራችን በጽኑ ቤት በጽኑ የቤት መሰረት መሰረት ነው፣ እና ለቤት ጽናት ያለው መሰረት ድንጋይ ጣል ማለት ነው። የተቀረውን እንግዲህ በየአምስት ዓመቱ እየተስተካከለ እየሰፋ እየጠለቀ ፓርቲዎችም መሪ የገቡ የተወዳደሩ ይሄዳሉ ማለት ነው እና ለሀገራችን ለሀገራችን ወሳኝ አድርጌ ነው የምወስደው። ትልቅ ምርጫ ታሪካዊ ምርጫ አድርጌ ነው የምወስደው። በኢትዮጵያ በዛሬው ዕለት ከሚከናወነው ምርጫ አስቀድሞ በሀገሪቱ የተለያዩ አካባቢዎች ግጭት መፈናቀል ጦርነትና የፖለቲካ ፓርቲ አመራሮች እስር ተከስቷል። በተጨማሪም በጸጥታና በተለያዩ ምክንያቶች ዛሬ ምርጫ የማይካሄድባቸውና ለመጪው ሳምንት የተላለፈባቸው አካባቢዎችም አሉ። ፕሮፌሰር ብሩክን በእነዚህ ሁኔታዎች ውስጥ ሆኖ የሚከናወን ምርጫ እንዴት የተሟላ መሆን ይችላል? የሚል ጥያቄ አንስተንላቸዋል። ዋናው ማየት አለብን አብዛኃኑ ነው። ለምሳሌ ፌዴራል ፓርላማው አምስት መቶ አርባ ሰባት ወንበር አለው። አምስት መቶ አርባ ሰባት ኮንስቲትዌንሲስ ወይ ኢሌክቶራል ዲስትሪክቶች አሉት ማለት ነው። ማጆሪቲውን እናደርጋለን ነው ብለን ስንል ስንደምር የትግራይንም የሀረሪንም የሶማሌንም ስንደምር ስልሳ ሶስት ነው ባልሳሳት፣ የሶስቱ ክልሎች ቤንሻንጉልም እንደዚሁ ጥቂት ወንበሮች ናቸው። ለማሳነስ አይደለም ጥቂት ማለት እሱን ከአምስት መቶ አርባ ሰባት ስናወዳድር ከአምስት በመቶ ቶታል ድምር አምስቶ አርባ ሰባት ኤሪያዎች ከበር አይደረግም ማለት ነው። ይሄ ምን ማለት ነው? ሶስት አራተኛው በሚገባ ይደረጋል። ሁልጊዜ ምርጫ በትንከን በሎጂስቲክስ በችግር እንኳን ኢትዮጵያ፣ ሌላም አፍሪካ ሀገሮች፣ ላቲን አሜሪካን፣ ኤዥያን ኢሁን አውሮፓ ሀገሮች ጉድለት ይኖራልና ዋናው አብዝሃኑ ቦታ ይደረጋል። ልጅትመሲልና ተአማኒነት እንዲያገኝ ክሬድብል በሆነ ሁኔታ ይካሄዳል። ያስ ካለ ድረስ አገራችን ውስጥ የሰላም መደፍረስ አጀንዳ ባላቸው እና በታጠቁ ግሩፖች ቡድኖች መካከል ሳቦታዡ የውስጥም ሆነ የውጭ ድተር እስካላደረገን ድረስ አይ ምርጫው በደንብ ይካሄዳል፣ አብዝሃኑ ቦታ ይደረጋል። እንደገና በነገራችን ላይ የሀረሩና የሚሻጉልጉሙዙ ና እንዲሁም የሶማሌ ክልሉ ሴፕቴምበር አንድ ማለት አይ ቲንክ ኦገስት መጨረሻ መሰለኝ በምዕራብ ዓለም ካለንደር አቆጣጠር የሚደረጉ ናቸው። ስለዚህ በአዲሱ ዓመት አዲሱ ፓርላማ ስራውን ሲጀምር እነሱም ሬዲ ሆነው ይቀርቡና ከአምስት መቶ አርባ ሰባት ውስጥ ደፍነት ከትግራይ ክልል በስተቀረ ምክንያቱም ጸጥታው ገና መረጋገ ነው ስላለበት ከዛ በስተቀረ ሁሉ ጋር ተደርጓል። ደረጋ ናይንቲ ፋይቭ ፐርሰንት ናይንቲ ስሪ ፐርሰንት ኦፍ ሲት ቶታል ሲት ይሆናል። ይህ ስድስተኛው ሀገር አቀፍ ምርጫ የኢትዮጵያ ስርዓት የሚፈተሽበት ነው የሚሉት ፕሮፌሰር ብሩክ ቀደም ሲል በኢትዮጵያ የተስተዋሉትን ግጭቶች ጨምሮ ሌላ ተጨማሪ ሁከት ተከስቶ ሰላማዊ ሰዎች የጉዳት ሰለባ እንዳይሆኑ የምርጫውን ውጤት በጸጋ በመቀበል እና ቅሬታዎችን በአግባቡ በማቅረብ ጥንቃቄ ማድረግ እንደሚገባም ይመክራሉ። አንደኛ ታሪካዊ ነው ብያለሁ። የምርጫ የኢትዮጵያ ንጣፍ አንጣ የሚወስን ለበጎም ለክፉም የሚዳርገን የምርጫውን ውጤት በጸጋ መቀበል አለብን። ቅሬታ ካለ በአዋጁ ተደንግጓል። ለምሳሌ አንድ ወረዳ ኤክስ ሰሜን ኢትዮጵያ፣ ምዕራብ ኢትዮጵያ፣ ደቡብ ኢትዮጵያ ክልል ዋቴቨር፣ ኦሮሚያ፣ አማራ ክልል ቅሬታ ካለ በቅሬታው ፕሮሲጀር መሰረት አፕላይ ማድረግ ነው። ያለ ምንም አንቻ ግራንቻ አፕላይ አድርጎ ለሚዲያ ነግሮ በሰነድ እንዲያዝ አድርጎ ኤሌክትራል ቦርዱን ቻለንጅ እያደረጉ ከዛም ወደ ፍርድ ቤት ጉዳዩ እንዲሄን ማድረግ ነው። ሁሉም ሊፈተሽ ነው። አሁን ማንም ሊፈተሽ፣ ገዢው ፓርቲ፣ ተቀናቃኝ ፓርቲ፣ ሁሉም እና ሪጂናል የክልል ፓርቲ ሁሉም ሊፈተሹ ሊፈተሹ ማለት በኢትዮጵያ አይን፣ በኢትዮጵያ ህዝብ አይን መነጽር ሊመዘኑ ነው። ፍሬውና ምኑ ሊለይ ነው ሊታይ ነው። እውነቱን ለመናገር እንዴት ምለው መሸነፍንም በጸጋ መቀበል ያስፈልጋል። ይሄ ልጆች ሆነን ስንጫወት መሸነፋችንን ስናውቅ የማፍረስ ጨዋታ አለ። ውጤቱን ስለምናቅ ይሄ ተቀባይነት መኖር የለበት መቀበል፣ ህዝብን ማክበር፣ የህዝብን ድምጽ ማክበር። ቅሬታ ካላቸው እንዳልኩሽ፣ እዚህ ወረዳ፣ እዚህ ወረዳ፣ እዛ ወረዳ ቅሬታ አለብን ብሎ አፕላይ ይደረጋል። ህግን የህግን ውሳኔ በትዕግስት መጠበቅ ያስፈልጋል። ከተሸነፉም መሸነፋቸው ማመን ከገቡ ሀያም ወንበር አምስት የሚያዙ በቅንነት ለዛች ለምንወዳት ሀገራችን መስራት ይጠበቃል። ከተሸነፉ ለሚቀጥለው አምስት አመት እንዲሁ መዘጋጀት ያስፈልጋል። ካሸነፉም ደግሞ የድካማቸው ውጤት ነው የህዝብ ልዕልና ህዝብ ነው ወሳኝ ዳኛ። የህዝብ ድምፅ በዛ መሰረት ገዥም ሆነ ተቃዋሚ ፓርቲዎች ውጤት መጠበቅ አለባቸው። ፕሮፌሰር ብሩክ አክለው ከምርጫ በኋላ ለሚሆነው ነገር ሁሉ ህዝብም የተፎካካሪ ፓርቲ አባላትና ሀገሪቱን እያስተዳደረ የሚገኘው ገዢው ፓርቲ ኃላፊነት አለባቸው ሲሉ አሳስበዋል። በመላ ሀገሪቱ ዛሬ ለሚደረገው ምርጫ ድምፅ ለመስጠት 37 ሚሊዮን ሰዎች የተመዘገቡ ሲሆን 167 የሀገር ውስጥ ሲቪክ ማህበራትና የአፍሪካ ህብረትን ጨምሮ ሌሎች የዓለም አቀፍ ታዛቢዎች ምርጫውን እንደሚታዘቡ የኢትዮጵያ ብሔራዊ ምርጫ ቦርድ ባለፈው ሳምንት አስታውቆ ነበር። በጸጥታና በተለያዩ ምክንያቶች ምርጫው በዛሬው ዕለት በማይካሄድባቸው ሀምሳ ዘጠኝ የምርጫ ክልሎች ደግሞ ምርጫው ጳጉሜ አንድ እንደሚካሄድ ቦርዱ ጨምሮ ማስታወቁ ይታወሳል። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። ሰማችሁን፣ ስላመሻችሁ በእጅጉ እናመሰግናለን አድማጮቻችን። ሀብታሙ ስዩም በመስተንግዶው ኤልያስ አስማረ ብህምም እንድስናው እስካሁን ድረስ አብረናችሁ ነበር። የነገ ሰው ይበለን። መልካም